የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ያስጥልን። እንደምናምሽታችኋል የተከበራችሁ አድማጮቻችን። የዕለተ ቅዳሜ የካቲት 4 2015 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራማችንን ብርሃን ኃይሉ ትመራለች። የምሽቱ ዋና አዘጋጅ አሉላ ከበደ ነው። አብራችሁን እንድታመሹ በትህትና እንጋብዛለን። የዓለም ዜና እናስቀድማለን። መልካም ምሽት። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ከምሽቱ የዓለም ዜና ጋር እንግድ ወልደ ነኝ። መንግሥት የቤተ ክርስቲያንን አቋም ሙሉ በሙሉ መቀበሉን በመግለጽ ለነገ የጠራውን ሰላማዊ ሰልፍ ለሌላ ጊዜ ማራዘሙን ቅዱስ ሲኖዶስ አስታውቋል። የቤተ ክርስቲያነቱን ጥሪ ተቀብሎ የውይይት መድረክ በማዘጋጀት የቅዱስ ሲኖዶስ ውሳኔ እንደሚፈጸም ማረጋገጡንም ሲኖዶሱ በሰጠው መግለጫ አስታውቋል። በቤተ ክርስቲያኗ የተፈጠረውን ችግር ተከትሎ እስከ ሰዎች ሕይወት መጥፋት የደረሰ የሰብአዊ መብት ጥሰት የተፈጸሙ አካላት ለሕግ እንዲቀርቡም ስምምነት ላይ መደረሱን ሲኖዶሱ ገልጿል። ከመንግስት በኩል ግን ስለተደረገው ውይይትም ይሁን ስለተደረሰው ስምምነት እስካሁን የተባለ ነገር የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ሕገ ወጥ ነው የሚለውና ራሱን የኦሮሚያና የብሔር ብሔረሰቦች ሲኖዶስ በማለት የሚጠራው አካልም እንደዚሁ ለየካቲት አምስት ጠርቶት የነበረውን ሰልፍ ለሌላ ጊዜ ማራዘሙን ትናንት መግለጹ ይታወቃል። በፓኪስታን ሃይማኖትን የሚያንቋሽሽ ንግግር አድርጓል የተባለ እና በፖሊስ ቁጥጥር ስር የነበረን ተጠርጣሪ በቁጣይ የተሰባሰቡ ሰዎች ከፖሊስ ነጥቀው ገድለዋል። መሐመድ ዋሪስ የተባለው ወጣት እስልምናንና ቁራንን ሰድበዋል በሚል ተጠርጥሮ በፖሊስ ቁጥጥር ስር የነበረ ቢሆንም የተቆጡ የሃይማኖቱ ተከታዮች ፖሊስ ጣቢያውን በመውረር እና ፖሊሶቹን በማባረር ግለሰቡን ቀጥቅጠው ገለዋል። በአብዛኛው የእስልምና ተከታዮች የሚገኙባት ፐንጃብ አውራጃ ያሉ የፖሊስ ቃል አቀባይ እንደተናገሩት ፖሊስ ተጨማሪ ኃይል በማሰባሰብ የግለሰቡን አስከሬን ከመቃጠል አድኗል ብለዋል። በማኅበራዊ ሚዲያ የሚመላለሱ ተንቀሳቃሽ ምስሎች እርቃኔ የሆነው የግለሰቡ በድን በመንገድ ላይ ሲጎተት አሳይተዋል። በአብዛኛው የእስልምና እምነት ተከታዮች ባሉባት በፓኪስታን ሃይማኖትን ማንቋሸሽ በሞት የሚያስቀጣ ድርጊት ቢሆንም ሃይማኖትን ሰድቧል የተባለን ሰው በጥርጣሬ ብቻ በቁጣ የተሰባሰቡ ሰዎች መግደል እየተለመደ መጥተዋል። ከሁለት ዓመት በፊት አንድ ስሪላንካዊ የጨርቃጨርቅ ፋብሪካ ስራ አስኪያጅ ሃይማኖትን አንቋሸዋል በሚል የሐሰት ውንጀላ በሰራተኞቹ ተደብድቦ ተገድሏል። በኋላ በተደረገ ማጣራት ግለሰቡ ድርጊቱን ባለመፈጸሙ በግድያ የተሳተፉ ስድስት ግለሰቦች በሞት እንዲቀጡ ፍርድ ቤት ወስኗል። የአሜሪካ ዓለም አቀፍ የሃይማኖት ነጻነት ኮሚሽን የተባለው ተቋም ባለፈው ዓመት ባወጣው ሪፖርት እንዳለው ሃይማኖትን ማንቋሸሽ የተመለከተው ሕግ በፓኪስታን አክራሪ የእስልምና ተከታዮች የሌላ ሃይማኖት ተከታዮችን ለማጥቃት እንደ ምክንያት እየተጠቀሙበት ነው ብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሩሲያ ዩክሬንን የወረረችበት አንደኛ ዓመት በተቃረበበት በዚህ ወቅት በቂ ወታደሮችን በመመልመል ረገድ ሩሲያ አስቸጋሪ ሁኔታዋ ገጥሟታል ሲል የእንግሊዝ የመከላከያ ሚኒስቴር በዕለታዊ መረጃ ሪፖርቱ አስታውቋል። ዋግነር ግሩፕ በመባል የሚታወቀው ከእስር ቤቶች ወታደሮችን የሚመለምለው ቅጥረኛ ወታደራዊ ቡድን በዚህ ሳምንት መጀመሪያ ላይ ምልመላውን ማቆሙን ካስታወቀ በኋላ ሩሲያ አስቸጋሪ አማራጮች ከፊቷ ተደቅነዋል ብሏል የእንግሊዙ የመከላከያ ሚኒስቴር በመግለጫው ያሏትን ወታደሮች አማዋጦ መጠቀም፣ የያዘቻቸውን እቅዶች መቀነስ ወይም ሌላ ተጨማሪ ምልመላ ማድረግ ሩሲያ ከፊቷ ያሉ አማራጮች ናቸው ብሏል የእንግሊዙ የመከላከያ ሚኒስቴር። ታሳሪዎች በጦርነቱ በመሳተፍ ከእስር ለመለቀቅ የነበራቸው ጉጉት ቀንሰዋል። ይህም በዩክሬን የሚገጥማቸው ጠፈንታ እስር ቤት ባሉት ግልጽ እየሆነ በመምጣቱ ነው ሲል መከላከያ ሚኒስቴሩ በመግለጫው አክሏል። የአሜሪካው ፕሬዝደንት ጆ ባይደን ከሳምንት በኋላ ወደ ፖላንድ በማቅናት ከሀገሪቱ ፕሬዝደንትና ከምስራቅ አውሮፓ ሸሪኮቻቸው ጋር እንደሚወያዩ ዋይት ሀውስ ትናንት አርባ አስታውቋል። በመጨረሻም አድማጮች የጡረታ ዕድሜ ከ62 ወደ 64 መራ ዘሙንና ሌሎች ጡረታን የተመለከቱ ጥቅማ ጥቅሞችን በተመለከተ መንግሥት ሊያወጣ ያሰበውን አዲስ ሕግ በመቃወም በመቶ ሺህ የሚቆጠሩ ፈረንሳውያን በመላ አገሪቱ አውራ ጎዳናዎችን አጨናንቀው ውለዋል። ከሌሎች የበለጸጉ አገሮች አንጻር ሲታይ ፈረንሳዮች በርካታ ዓመታትን በጡረታ የማሳለፍ መብት ሲኖራቸው የሕዝብ አስተያየት ጥናቶች እንደሚያሳዩት ይህን መብት በቀላሉ አሳልፈው ለመስጠት ፈረንሳዮቹ ፈቃደኞች አይደሉም። ፕሬዚደንት ኢማኑኤል ማክሮን በበኩላቸው እንዳሉት የጡረታ ሕጉን ማሻሻል ለጡረታ ሥርዓቱ ቀጣይነት ወሳኝ ነው። የተቃውሞ ሰልፉን የሚያስተባብሩት የሰራተኛ ማህበራት ባለፈው ወር ከአንድ ሚሊዮን ሰዎች በላይ ተቃውሞ የወጡበትን ሰልፍ ለመድገም ወይም ከዚያም ቁጥር በላይ ያላቸው ሰልፈኞችን ለማሳተፍ እየሰሩ ነው። ማኅበራቱ ባወጡት የጋራ መግለጫ መንግስት የጥሮታ ህጉን መቀየሩን እንዲያቆም ጠይቀዋል። ካልሆነ ግን በሚቀጥለው ወር ፈረንሳይን ቀጥ እናደርጋታልን ሲሉ ዝተዋል። በመጪው ሐሙስ የሥራ ማቆም አድማ መጠራቱንም የሮይተርስ ዘገባ አመልክቷል። አድማጮች የምሽቱ ዜና በዚህ ተፈጽመዋል። ዜናውን ያሰማኋችሁ እንግዲህ ወልደነኝ ከቀሪ ዝግሶቻችን ጋር አብራችሁን ልትቆዩ ጋብዛለሁ። መልካም ምሽት። የዓለም ዜናዎቹን አደመጥን። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድታመሹ በድጋሚ እንጋብዛለን። በኦሮሚያ ክልል ምስራቅ ወለጋ ዞን አነው ከተማ ባለፈው ሳምንት ጥር 25፣ 2015 ዓ ም በታጣቂዎች ተፈጸመ በተባለው ጥቃት 60 ንጹሐን ዜጎች መገደላቸውን የአይን እማኞችና የተጎጂ ቤተሰቦች ተናግረዋል። ጥቃቱን ተከትሎ በከተማዋ ውስጥ ውጥረት መንገሱንና ነዋሪዎች ስጋት ውስጥ መግባታቸውን ወደ ስፍራው አቅንቶ የነበረው የአምቦው ዘጋቢያችን ናኮር መልካ ከስፍራው ያጠናቀረውን እንዳሰማን የሚታወስ ነው። ባለፉት ጥቂት ዓመታት ታጣቂዎች በሚፈጽሙት ጥቃትና በነዋሪው ሕዝብ ደህንነት ላይ በደቀኑት ስጋት ሳቢያ የነበራቸው ማህበራዊ መስተጋብር መለላቱን፣ የኑሮ ሁኔታ መክበዱንና ወጥቶ መግባትም ስጋት መሆኑን ነዋሪዎቹ ይናገራሉ። የጸጥታ ችግር የደቀነውን ፈተናና በአካባቢው ሰላም ይሰፍን ዘንድ መደረግ አለበት የሚሉትን ጨምሮ ናኮር የከተማይቱ ነዋሪ ከሆኑ የአማራና የኦሮሞ ተወላጆች ጋር ያደረገውን ውይይት ይዞ ቀርበዋል። በጣም አመሰግናለሁ። ናኮር መልክ ባላለሁ ከአሜሪካ ድምፅ ነው። እዚህ እናንተ መካከል የተገኘሁት በአሁኑ ጊዜ ምስራቅ ወለጋ ዞን ጎቡ ሰዮ ወረዳ አንዱ ከተማ ውስጥ ነው የምንገኘው። ባለፈው ሳምንት ውስጥ በዚህ ከተማ ላይ ጥቃት መፈጸሙን ከሰማሁ በኋላ የአካባቢው ነዋሪ በምን አይነት ሁኔታ ውስጥ ይገኛል የሚለውን ለማየት ነው ወደዚህ የመጣሁት። ሰሞኑን ከተፈጸመው ጥቃት በፊት እዚህ አካባቢ ማህበራዊ መስተጋብሩ ምን ይመስል ነበር? አሁንስ ምንድን ነው የሚመስለው? ሰሞንኛው ወይም ደግሞ በዚህ ባለፈው ሳምንት ውስጥ የተከፈተው ጥቃትስ ምን ያህል ጎድቶታል? ምን ያህልስ አንድ ላይ ቆሟል? ይሄ ህብረተሰብ ይህንን ለመከላከል የሰላም ተስፋው ምን ይመስላል? ምን ይታያቸዋል የሚለውን አጠራርገን እናነሳለን። ወንድሜ ካንተ ልጀምርና ወደ እሳቸው ይሄዳለው። አመሰግናለሁ። ከአሁን በፊት ስንኖር አብረን በማንኛውም በሰርግም ሆነ በድግስ አንድ ላይ ነው፣ ያው ከራ ብቻ ነው የሚለየን። ግን አሁን አማራና ኦሮሞን ለመለየት አማራና ኦሮሞ ፊት አብሮ ተጋብቷል ተጋብቷል ተዋልዷል ተዋልዷል አብሮ ሲበላ ሲጠጣ መብሉም መጠጫውም አንድ ነው ምንም ልዩነት የለውም አሁን ግን ትንሽ የመፈራቀቅ ባህር አለ ለምን ግማሹ በፍርሃት ነው አማራው ከኦሮሞ ኦሮሞ ከአማራ ሊራራቅ የቻለው በፍርሃት ነው አሁንም ቢሆን አማራና ኦሮሞ አንድ ነው አንድ ነው እዚ ውስጥ ሊለያዩን የቻሉት እንድ ነው ጸረ ህዝቦች ናቸው አባወሸን የሚባሉ ናቸው ሊለዩት የቻሉት የእነሱም። አሁን ኦሮሞ በዚህ መካከል ከአማራ የሚለይበት ምክንያት የለም። አንድ ላይ እየተዋጋ ነው። አንድ ላይ እየሞተ ነው። አንድ ላይ አማራውም እየሞተ ነው። ወንድሞቻችን ናቸው፣ ወንድሞቻቸው ነን። ለምሳሌ አማራና ኦሮሞ እንዴት ኖረ? አብሮ ከዚህ በፊት ስለ አንድነቱ ስለ መዋደድ ስለ መዛመቱ ውስ አንሳልኝ እንዴት ነው ይኖረው ያደገባ ባንከ ሙሪያን ሴ ዞለ ቦትራ ገሩ ወደ ፍኖ ጋፍፍረኑ አቦቲኬደፈላ አማራ ኦሮሞን አሰበኮት ጅራቻራ እኔ አጥሬ ያለ ሀሳብ ነው ያለኝ። በእድሜም ልጅ ነኝ። ከአባቶች እንደምንሰማው ግን ትናንት ከትናንት ወዲያ አማራና ኦሮሞ እንደ አንድ ብሔር በጋራ ሲኖር ነበር። ተዋልዷል። አንዱ ለአንዱ ሚንዜ ሆኗል። ነገር ግን ከሁለት ሺህ አስራ ሦስት ወዲህ እርስ በርስ የመፈራራት ሁኔታ ተፈጥሮ ነበር። ይሄም የመጣው ከህብረተሰቡ ሳይሆን አንዳንድ ጥቃቶች ሲፈጸሙ መንግስት እርምጃ ባለመውሰዱ በመጣዳተኝነት ይህ ችግር ደርሶብናል አሁንም ቢሆን ሁለቱም ህዝቦች በጋራ ለመኖር ትልቅ ፍላጎት አላቸው ነው ያሉት ወደ እርስ ደግሞ ልምጣ አመሰግናለሁ እኝን ዚ ሀገር ላይ ትኖር ወረሜ ላይ የአስራ አምስት ዓመት ልጅ ሆኜ ነው ዚ ሀገር ላይ ተገባ ልጅ ነኝ ትዳር ስልሳ ዓመት ነው አርባ አምስት ዓመት በላይ አርባ አምስት ዓመት በላይ ነው። ትዳር የሚመሰረኩት ገንዘብ የሚመሰረኩት እዙ ነው። ወልጅ ያለው የልጅ ልጆቼ የወልደ ልጅ ልጆች ናቸው እዚህ ያሉት እዚህ ትምህርት ተወረሞ ህብረተሰብ አብረው ከመብላት አብረው ተመነገድ ተመስራት ተመዋዋስ ተዚ ውጭ የምናውቀው ነገር የለንም ነበረ። ግን አሁን ከዚህ ጊዜ ወዲህ የመጣው እያናነቅን እያረበሽን ይሄደው የተያዘው አላማ ነው ከህብረተሰቡ ካይሆን ያለው ጎትጓሽ ታለው ጎትጓሽ ቦታና ብዙ አጓፋፊ ታሉ ሰው ላይ ነው ይሄ የተነሳ ያለው እንጂ፣ ተበረሰው አይደለም። ምክንያቱም እኛ እዚህ እንትን ኖር አብረን በለንን አብረን ጠጥነን ብዙ የሚያያይዘን አለ። አማራና ኦሮሞ ብዙ የሚያያይዘን ነገር አለ። አንድ በተስኪያን ላይ የምንጾልትንን አንድ መስጊድ ላይ የምንጾልትንን ተሙስሊምና ተክርስቲያን በላይ መቼም ማንም ነገር የለም። በሃይማኖት እንኳ በዚህ በሁለቱ ነገር ተያይዘናል። በዚህ የተያያዝንንን አብረ በመላ የተያያዝንን ተዋልዴና እንደም በአብዛሃኛው በሚዜ የተሳሰረ ነው ተጋብተን ተዋልደ ነው የተቀማመጥ ነው። እኒህ ሰው ወይም ቢለዩንም ማን ለይነት ነው፣ ግን በእኛ ትንሣኤ በእኛ ትንሣኤ በአማራ ትንሣኤ ብዙ ወረሞች፣ ብዙ ወንድሞቻችን ማናጣቸውን አጥተናል። ለምንድን ነው እነሱ ወንድሞቻችን አይደሉም ወይ? ባሉ ነው የጠፉት። እና ይሄ ተዝ በፊት በነበረው ግን፣ አሁን አጠር ላለው ተዚ ጊዜ ወዲህ የመጣው አማራ ለይቶ ነው። መቼም አማራ ለይቶ ነው ታው እነዚህን አማራዎች ያሉትም ወረሞች ናቸው እየተጎዱ ያሉት። ታው ምን አደረጉን ያሉትም እየተጎዱ ነው ያሉት ግን እንዲቅዱ እንዲያላማው እንዲያላማው በጣም በጣም፣ እኔ የኦሮሞ ብሔረሰብ በጣም ያደነኩት በቀደሙ ጦርነት በጠረ ጦርነት በጣም በጣም አድ አድንቀዋል የኦሮሞ ብሔረሰብ ከዛ ታቅዶ እንደመጣ ሁሉ ውስጥ ያለው ወረሞ አንዱም ባይል ይብቅ፣ ይሄ አማራ ቤት አይደለም ባይል፣ ሰዎች የሉም ባይል፣ ቤቱ ባዶ ነው ባይል፣ ኑሮ እዚህ ያለው ብሄረሰብ አንዲት አማራ ትገኝ ታቅዶ እንደመጣ ሁሉ እዚህ ውስጥ ያለው ብሔረሰብ ነው። ብዙን አይደለም ይሄ እያለ ይሄ አማራ አይደለም እያለ ብዙ ነፍሲ ያዳ ነው። ብዙ ይህንን ስለታዘብኩና ስላየው ይህን ታልናገረ አላት ይ እስቲ አሁን በዚህ ሶስት ሁለት ዓመት ምን አይነት ኑሮ እንደምትኖሩ ይንገሩኝ። አካባቢው ሰላም ባለመሆኑ ምን ችግር ደረሰቦት? ለምሳሌ ድሮ የሚያተርፉትን ያተርፋሉ። አሁን የድሮ ኑሮ አለ የሚለው ላይ እሱ ይበሉና ወደ እሳቸው አሁን በዚህ ህብረተሰብ ላይ እንዲህ ራሴ አድርጌ እንዲገልጥልህ በራሴ በራሴ አስተያየት ብገልጥልህ በኔ በኔ በኔ ክሳራ ላይ በኔ ራሴ ላይ አድርግልህ እንዲህ በራሴ ሌላውን ልተውን ነው እኔ አሁን ሰፊ መሬት አለኝ። ለዛ ማርያ በሪያ ወጭ እንኳ ያደረግኩት ሰላሳ አምስት ሺህ ብር ነው። ከዛ ሜንዙ አላገኘ ቤቴ ቀርቶ በሮቼ ቀርተው አታክልቴ ቀርቶ ሩብ ሂታር ሸንኮር እንኳ የደረሰ ለገበያ ሩብ ሂታር ሸንኮር ነው ተበልቶብኝ ቀር። አንዲቱ ሸንኮር እኮ ሀያ ብር በምትሸበጥበት ጊዜ ነው። ይህን በእኔ ብትገልጸው በሚሊዮን የሚቆጠር ህዝብ ነው። ተኔ በላይ የሆኑ ሰዎች አሉ። ደሞ እኔ እንግዲህ ትንሹ ነኝ። እኔ ትንሹ ነኝ ነገርኩ። ተኔ በላይ የሆኑ ወንድሞቼ አስር ጥንድ በሬ፣ አምስት ጥንድ በሬ ከስረው ታርዶባቸው የቀረው በዛ የሚያርሱ መሬት ተደፍኖ እንደቀረ ሶስተኛ ዓመቱን ተዲፍ ነው የተቀመጠ። የእኛ ያረስነውን ዘርፎ በልተዋል። አሁን ተዲፍ ተቀመጣለ። ለምን ተብሎም ደግሞ አሁን ለምሳሌ የአማራውን ገንዘብ አሸሸ ተብሎ እንኳ ብዙ ወረሞዎች አሉ የተዘረፉ። ወይ እንደዚያ አንድ ሁለት ብለ ሶስት ብለ የምንቆጥራቸው አሉ የተዘረፉ። እንደዙ ንብረታቸው እየጠፋ ብዙዎች አሉ። መንግስት ያን ንብረት እንዲ ራሱ ቢቆጥረው እኛ የምናስገባው ገቢው ወደዛ የት ያህል ነበረ። ራሱ መንግስት እየከሰረው እኛ ብቻ አይደለንም ማለት ነው። ይህን ቢያስተሳስበው ኑሮ ምን አለ እነዚህን ሰዎች አንድ ነገር ዳርጎ ሰው ወደ ልማት። አሁን እኔ ልንገር፣ በሶስተኛ በዛሬው ጊዜ በዚህ በአሁኑ ጊዜ ባለንበት ጊዜ ጥይቱን ነው እንጂ የፈራ ነው። ሰላም ቢሆን ራቡ ማንቀሳቀሶ ነነኛ ራቡ ማንቀሳቀሶ ውሃ ብቻ ጠጥተን ነው እኛ ልጆች የሚወሉት የሚያዘው ውሃ ብቻ ጠጥተው። አሁን ከተማ ተመጣሁ ትንሹ እያደረዳለሁ ከተማ ኗሪ ተከልከላና እርዳታ። እኔ ያለኝ ገቢ ተገጠር በመሬት አሳርሼ ነበር ገብዬ ያቀርቷል የለኝም እንዳልነግድ አላመጣም። ታግተናል። ፈቃድ ይህ በዚህ በዚህ ላይ ብርተሰቡ ይህ አሁን በአብዛኝ በአብዛኝ ራብ ሰዎች ሆኗል መንገድ ላይ ቁመው የሚለምኑ ትናንትና የሚረዱ ሰዎች ነበሩ ትናንትና አስተዋጽኦ የሚያደርጉ እኔ ልንገርህ እዚህ የሶማሌውና የኦሮሞ ግጭት ጊዜ ለዘመዶቻችን ብለው ያወጡ ሰዎች እዚህ እኔ ያስወጠኋቸው እነሱ አሁን መንገድ ላይ ቁመው ይለምናሉ የዛሬ ሶስት ዓመት ነው ወይ ልበልህ እነሱ መንገድ ላይ ልምናቸው የዛ ጊዜ ግን አለም ብለው እየረዱ ነበር ያሉት እየረዱ ስለዚህ እኛ መንግስት

ይሄ አሁን አገራዊ ምርጫ 2013 ችግሩ፣ ምርጫ ካለቀ በኋላ ጥቅምት 24 ተከሰተ። በዛ ምክንያት እንግዲህ የመንግስት 2014 2014 ከዛ ቤተሰቦቻቸው። አዎ፣ ቤተሰቤን ጭኜ የሚገርም ነው። ጥቅምት ወር ልጅ ድር የነበረ ሶስት ቀን ነው ኦሮሞው ህዝብ ያስተናገርኩት። ብርዝ ለሚፈልገው ብርዝ ጠምቄ፣ ቡቅር ለሚጠጣው፣ ጣላ ለሚጠጣው ያው የእምነት ልዩነት ስላለ የእኛን ቀድም አርጌ እንደገና ሶስት ቀን አርጄ እንደዛ አርጌ ሸኝቼ ጨርሼ፣ ይሄ ከሆነ በኋላ ችግሩ ተከሰተ። ቤተሰብን እዛ አምጥቼ እዛው ነበርኩኝ። ያለው ያረስ ነው። እሱም እንደ ጠቀሰው በወቅቱ አመት ያረስ ነው እንዳለ እዛው ነው የቀረ። እንግዲህ ከቀበሌ ግንባር ቀደም ከሚባሉት ገበሬዎች ነኝ። ምድቤ እዛ ደረጃ ላይ ነው። ብዙ ንብረት አለኝ፣ ብዙ ማሳ አለኝ፣ ብዙ ከብት አለኝ። በገጠርም በከተማም በዛም ዙሪያም ንቁስ ከተማ አለ። በዛም በገጠርም ቆርቆሮ ቤት ነው ኑሮዬ። በከተማይቱም ቆርቆሮ ቤት አለኝ። ያ ሁሉ ነው የፈረሰው እና ይሄ ሁሉ ሁኖ በዚህ ደረጃ ላይ እንዳለን ኦሮሞ ሕዝብ ጋር አሁን እንዳንነጋገር ድንበር አዋሳኝ ወሰነ ወረዳው እችን ከልሎ ያስተዳድራል። ሸኔ ከልሎ ህብረተሰቡን ወደዛ ያሰቃያል። የኦሮሞን ሕዝብ ማለት ነው። አጋጣሚ ብልጽግና ወደታች ወርደን ህብረተሰቡንና ህብረተሰቡን እናገናኛለን የሚል መርሃ ግብር ነደፈ። እሺ ብለን ወረር ህብረተሰቡ መኖራችንን ምዛ በቅ ስንል አንድ ቀን ውሎ ነው የተላቀሰው፣ አንገት ላንገት ያላወቅነው ችግር ስንመለስ ያላወቅነው ችግር በመካከላችን መብረቅ ወረደብን። አላችሁ ሆይ አላችሁ። እውነቴን ነው ምልህ እስከ ስድስት ሰዓት በተገናኘንበት አንድ ቀን ውሎ የዚህን ጉዳይ ነው ስናነሳው ያለው ህፃናት ሴት ሳይቀር እዚ ውስጥ ያንን ሰዓት ለይተን አውጥተነዋል። ችግሩን አንዱ ባለ ሀብት ነው ችግሩን የፈጠረው። እዛ ደረጃ ላይ ወርደን ስንገናኝ ባለ ሀብት ሀብታም ነው፣ ህዝቡን ተናግሮ ያሳምናል። የመንግስትን ጦር መሳሪያ ሰብስቦ ባለ ሀብት ነው ወጣቶቹ፣ እነዛን አደራጅቶ አስታጠቀ። ባለ ሀብት የቀበሌው መሳሪያ ራሱ ህግ እያለ አሰባስቦ ህግ አስመስሎ ከአመራሩ ተቀብሎ ለነዛ ሰጠ። ከዛ በኋላ በእኛ ላይ ያለውን ሁሉ ድርጊት እንዲፈጽሙ ተደረገ። አጠቃላይ ካቢኔው ያንን ጥሩ ስራ እርቁን፣ ቤት መመለሱን፣ ንብረት መመለሱን አቁሙና ኑ ወደዚህ ታ ምንድን ነው ከዙ ህዝብን አታርቀን ስራ ገብተናል ልማት ገብተናል እኛ እርሻ ልናሳር ነው ሲባል የሰሜኑ ጦርነት አንገብጋቢ ስለሆነ ወደ ከተማ ተመለሱ ተባለ። ወደ ከተማ ተመለስ ያ የተሰበሰበ ንብረት የተመለሰ ቤትም መልሶ ተነቀለ። የተሰበሰበው ንብረት መልሶ ተዘረፈ፣ ተበተነ። እንግዲህ ከዛን ሰዓት ጀምሮ ውነቴን ነው ዛሬ እዚህ ያለ ነው የተፈናቃይና በገጠር ያለው ኦሮሞ ህዝብ ዛሬ እንዴት እንደምንገናኝ አተን እኔ አሁን እምባዬ ይመጣል። ጎረቤቶችና ፍቅ እኛ ጋራ ከተደዋወሉ ወዳሁኑ ግድያ ነው የሚፈጸመው ወዳሁኑ የጥይት እንትን ነው የሚደርስባቸው። ለዚህ ስልክ አንደዋወልም፣ ብንገናኝ ሰላም አንባባልም። ለምን? እንዲሞቱ አንፈልግም፣ እንድንሞት አይፈልጉም እነሱ። በዚህ ሁኔታ ላይ ነው ያለነው ነው አብሮነታችን። እኔ ለምሳሌ በአበልጅነት በሚዜነት ቢቸግረን በመረዳዳት ከኦሮሞ ህብረተሰብ ለይቶ የሚያውቀኝ የለም። እርሶም የሚጨምሩት ነገር ካለ አጠራ አርጋያን ሱል ምስቲ ዱር ሳምኒ አማራ ቪ ሳምኒ ኦሮሞ ማሊነ ከንጅራቻ ቱሬ ተኩማ ኒትንጅራቻ ቱሬ ዋናን ቤኩ ቶኩ የኦሮሞና አማራ ህዝብ በጋራ ሲኖር ነበር። በአዘንና ደስታ ጊዜ አንዱ ከአንዱ ጎን እየቆመ በፍቅርና አንድነት በጋራ ሲኖር እንደነበር ነው የማውቀው። ነገር ግን ከ2013 ጀምሮ እስከ 2015 በዚህ አካባቢ የሚኖር የኦሮሞና አማራ ተወላጅ መካከል ልዩነት እንዲፈጠር ያደረገው ኦነግ ሸኔ ነው ነው ያሉት። ተስፋና ስጋቶት ምንድን ነው? ምን ቢደረግስ ይሄ ችግር ሊቆም ይችላል ይላሉ? ስጋቴ አሁንም ተብረተሰቡ ላይ ስጋት የለኝ። ይህ ብረተሰብ ታው ብሉት የሚተው ብሄረሰብ ራሱ ራሱ እዛ ውስጥ የገባው ታው በህግ ትቀጣለ በግድ ትገደላለ ታው ብሉት ሚተው ነው። ስጋቴ ከመንግስት ላይ ነው። የመንግስት ልሉልነ ይሄን ሁላ እንደዚህ ያ ያበረው እያሉ የለም ማለት እየገደሉ አገደሉ ማለት መቶዎቹን አምስት ሽፍቶኞች ናቸው በማለት እየዳበሩና መንገድ እየሰፉ አባላቸውን እያሰፉ የሄዱት እነዚህ ሰዎች ሽፍቶኝ ናቸው በማላት ነው። ግማሹም እገደላለሁ ትል ግማሹም ወዶ እንዳለ በሙሉ አባላቸው ሆና መንግስት ቁርጠኝነቱን እርምጃ እስካልወሰደ ድረስ አደለም። ሞረሙ እናንተ አትገደሉም እኛ ዘንድ ግቡ ቢሉን እኔ እገባለሁ። ግጡ እንድንገድ ንገረው እኔ መንግስት ታላዲያ ላይ የሚያድኔ ግለሰብ ዘንድ መግባት ነው ያለብኝ። የመንግስት ልሉነት ነው። ይህም ብሔረሰብ ወደዛ እየወሰድ ይሄዱ ነው የመንግስት ልሉነት ነው። አንድ ሰው ህዝብን ለማዲያን ሲሆን ወይ ተሸንፎ ወይ አቸንፎ ከሰው ጋር መታረቅ ነው። እርቅ አይቀርም፣ ሙቶም አይቀርም፣ ተጋሉም አይቀርም። መንግስት ለመንግስት ለህዝብ ለህብረተሰቡ ታሰበ ወይም ተዋግቶ አቸንፎ መታረቅ ነው ወይም ተሸንፎ መታረቅ ነው። ለምን ያወዛጋል? የገዛ ራሱን የብሔረተሰቡን ተቋሙን እያስፈረሰ ህዝቡን እያስጨረሰ እነዚህ ሰዎች እስተመቼ ነው የሚጠብቃቸው? አይ እነዚህ ሰዎች እኮ አደጋ ናቸው። ተባለ ደግሞ ለመጥ ብሎ ያሉትን ሰጥቶ መታረቅ ነው። ያለበለዚያ ደግሞ አቸንፎ ደግሞ እሱ የበላይነትን አሳይቶ መታረቅ ነው። ሁለት መንግስት እንዴት አንድ ላይ ይቀመጣል? ይህንን እኛ አማራጭ እኛ ተዝ ላይ ድርድር ተደርጎልን ታርቆ ህብረተሰቡ ወደ ስራው ቢመለስ እዚህ ያለው አማራ እዚ ያለው ኦሮሞ ተዋዶ እየኖረ አሁንም ሲገናኝ የሚላቀስ ከሆነ አሁንም ሲገናኝ አንድ ላይ መሆኑን የሚፈልግ ከሆነ ማን ነው እንዳይገናኝ እያደረገ ያለው? የችግሩ መንስኤ ምንድን ነው? እንዴት ሊፈታ ይችላል ላሉ ሰው እንግዲህ እንደኔ ግምት ይህንን ችግር እንዲፈጠር ያደረገው የመንግስት ለውጥ በመካሄዱ ትናንትና ጥቅም የተነካባቸው የሀገርን ሀብት የሚጋፍፉ ይህንን ችግር አሁንም አቅጣጫ እንዲያይዝ እያደረጉ የሚፈጥሩት ነው ብዬ ወስዳለሁ። ለምሳሌ እኛ አሁን እዚህ አለንበት ወረዳ ውስጥ ጽንፈኛ የሚባል ነገር አላጋጠመንም። በሌላ ወረዳዎች ግን እንሰማለን። ኦሮሞና አማራን እንዲጋጭ የሚያደርጉ የሚያነሳሱ ከሁለቱም አሉ። የተጨፋጨፈበትም ወረዳ አለ። ከእኛ ላይ ርቀት አለው እንጂ አማራን ኦሮሞ ጨፍጭፎታል፣ ኦሮሞ ደግሞ አማራን ጨፍጭፎታል። ይሄ ማንን ይዞ ነው? የመንግስት ተቋምን ይዞ ነው። ዞሮ ዞሮ ችግሩ ከየትም ከየትም ይዙር ከህብረተሰቡ አይደለም ምንጩ ከመንግስት አመራሮች ትናንትና በስልጣን የነበሩት አሁን የመንግስት ለውጥ ሲደረግ በጎደለው ጉደሏችሁ ይህን ማካካስ የፈለጉ ለምሳሌ እኛ ንብረት አሁን ሸኔ ምናምን እንላለን። በዛን ሰዓት ሸኔ እኛ አገር ላይ በእግሩ ማረገጠ መረግቱ ከሆነ ይታዘቡኛል፣ ማንም እንደዘረፈው ወደ ሰማይ ይሁን ወደ መሬት ይሁን። በዛን ሰዓት የውጭ ጠላት፣ የታጠቀ ጠላት ባይናችን አላየንም። ከመጋደሉ ወደዛ ጎራ ብሎ መልሶ ተነጋግሮ መመለሱ የሚለውን ነገር ይዘ ነው። ፍቅር ስላለን ነው። ከህዝቡ ፍቅር ስላለን ከሀገሩ ተስፋ ስላለን ከህዝቡ መካከል ምንም ግጭት የሌለንና ዝምድናችንን የነካ ነገር ስለሌለ እስካሁን ድረስ ተፋጠን፣ ዘመዳችን ወገናችን እስራችን እንመለሳለን የሚል ተስፋ ነበረን። እንዳንመለስ የሚያደርገን አሁንም ቢሆን የመንግስት መላላት ብዬ አምናለሁ። ስለዚህ መንግስት አሁንም ቢሆን እንደ አሁኑ ከገፋ እንኳንም የኛ አይደለም የሀገሪቱ እጣ ፈንታ ያሰጋታል። አይ ኢትዮጵያ ትፈርሳለች፣ ትናንት የነበራት ታሪክ ሁሉ በዛ በደረጃ ላይ አይገኝም ብዬ ስጋት አለኝ። አልፎ ይህ ህዝብ ለነገም ቻገር ዲና እንገናኛለን በልማትን በማንኛውም ቦታ መልሰን እንሰማራለን የሚል ተስፋ የለን ትፉፍና እንቀጥላለን ሞቱማን ተረኮ ተከነቁመን ኤስጅሩ ኤኙ ፈይ አማራሞ ኦሮሞሞ እሰከ መንግስት ይህን ችግር የፈጠሩ እነማን ናቸው የት ናቸው? አማራ ነው ወይስ ኦሮሞ ነው ብሎ መለየት ስላልቻለ ከባድ ጉዳት ነው የደረሰብን። ዛሬም ያለን ስጋት ልክ እንደ ትናንት ከትናንት ወዲያው መንግስት ዝም ብሎ እያየን ነው። ወደ ታች ወርዶ ችግሩን ባለማስተካከሉ ህብረተሰቡ ከፍተኛ ስጋት ውስጥ ነው ካሉባልታ የተነሳ በጋራ ለመኖር ፈርቷል። ስለዚህ መንግስት መውሰድ ያለበትን እርምጃ ቢወስድ ህዝቡ በጋራ ነው የሚኖረው። ችግሩ ያለው መንግስት ጋር ነው ብዬ ያስባለሁ ነው ያሉት። የአዶን ጅሮን ኖ የአዶን እሰ ዱሪ ጫላ ከንገብዩ ሞቱማን ጀነሮ ትን ወደ አማዩ ሸኔኑ ፊት ከዚህ በፊት ከፍ ባለ ሁኔታ ያለኝ ስጋት መንግስት እርምጃ ካልወሰደ ሸኔ ይጨርሰናል። መንግስት አቋም ይዞ እርምጃ የሚወስድ ከሆነ ተስፋ ይኖረናል። ይህን ካላደረገ ግን እኔ መንግስትን ነው የሚወቅሰው፣ ነው ያሉት። ሁላችሁንም በጣም ነው የማመሰግነው ስለተወያያችሁ። አንድ ቀን ደግሞ ሰላም ተመልሶ እንደገና ስለ ሰላምም እንወያያለን የሚል እምነት ተስፋ አለኝ። በጣም አመሰግናለሁ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራቸውን ቆዩ። የኢትዮጵያ ቡና ማህበር በሀገር ውስጥ ገበያ ቡናን በውጭ ምንዛሬ መገበያየት ሊጀመር እንደሆነ አስታውቋል። ማህበሩ የተመሰረተበትን ሃምሳኛ ዓመት በማስመልከት በሰጠው መግለጫ በሀገር ውስጥ ገበያ ቡናን በውጭ ምንዛሬ መሸጥ ጠቀሜታው የጎላ ነው ብሏል። የማህበሩ የቦርድ ፕሬዝደንት አቶ ደሳለኝ ጀና እና የቦርድ አባላቱ በጋራ በሰጡት መግለጫ በቡና ግብይት ላይ የሚታዩትን ችግሮች ለመቅረፍ የተለያዩ እርምጃዎች መወሰዳቸውን ገልጸዋል። በሀገር ውስጥ የቡና ዋጋ እየናረ መምጣቱን የተናገሩት አባላቱ ባለፉት አምስት ዓመታት ብቻ ዋጋው ከእጥፍ በላይ መጨመሩና ና ያመለከቱት፣ ይህም የአቅርቦት እጥረት የፈጠረው ችግር እንደሆነ ገልጸዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው የኢትዮጵያ ቡና ማኅበር ሐምሳኛ ዓመትን በማስመልከት የማኅበሩ ቦርድ ፕሬዚደንት አቶ ደሳለኝ ጀና በሰጡት መግለጫ ቡናን በሀገር ውስጥ በውጭ ምንዛሪ መሸጥ ከዘርፉ የሚገኘውን ገቢ ለማሳደግ የተቀየሰ ስልት መሆኑን ተናግረዋል። አሁን ወደ ውጪ ቡና በምልክበት ጊዜ ብዙ ውጣውረድ አለው። ቡና ከአርሶ አደሩ ይመጣል፣ አዲስ አበባ ላይ ፕሮሰስ ይደረጋል፣ እንደገና ወደ ጅቡቲ ወይም ወደ ሌላ ወደብ ይሄዳል። የሚጨምረውን ኮስት ይዩት እናንተ። የሚሸጥበት ግን ኤፊዮ ፕራይስ የሚባለውን ከዛ ቡናው እዛ ሄዶ ደርሶ ምን ብሎ ምን ብሎ ክፍያዎች ይፈጸማሉ። ረዥም ጊዜ ይወስዳል። እንዳውም ቢቻል የኢትዮጵያ ቡና ሁሉም በሀገር ውስጥ በዶላር ቢሸጥ በጣም በጣም ውጤታማ ነው፣ በጣም ውጤታማ ነው። ያንን በማሰብ ነው እንግዲህ ያን የታሰበው በትልልቅ ሆቴሎች ላይ። ሂልተን፣ ሸራተን፣ እነዚህ ትልልቅ ሆቴሎች ብዙ የውጭ እንግዶች የሚያርፉባቸው ሆቴሎች ላይ በዶላር መሸጥ እንዲቻል ተፈቀደል። በዘንድሮ አፈጻጸሙ ጉል የሆነው እንዲወጣ ተደረገ እንጂ በአዋጅ በ2009 በኢትዮጵያ አቆጣጠር በነሐሴ ወር ውስጥ የወጣ አዋጅ ይህንን አስቀምጦታል ስለዚህ ይሄ ጠቀሜታ በጣም የጎላ ነው በተሻለ ዋጋ ነው የሚገዙት በዶላር ነው የሚገዙት እስካሁን ድረስ የተፈቀደው በክሬዲት ካርድ ነው ለቁጥጥር እንዲያመች ይህንን ደግሞ መግዛት የሚችለው የውጭ ዜጋ ብቻ ሳይሆን ኢትዮጵያዊ መግዛት ይችላል ዶላር ብቻ ነው እንጂ ዋጋው የቡናን ግብይት በውጭ ምንዛሪ ለማድረግ መመሪያ እየተዘጋጀ እንደሆነና መመሪያው ሲጸድቅ ወደ ተግባር እንደሚገባም ታውቋል። በውጭ ምንዛሪ የሚሸጠው የቡና አይነት እሴት የተጨመረበት ነው ተብሏል። የኢትዮጵያ ቡና ማህበር በአብዛኛው ከዘርፉ ተጠቃሚዎች አይደሉም የሚባሉትን ቡና አምራቾችን ለመጥቀም የተለያዩ ጥረቶች እያደረገ እንደሚገኝ የተናገሩት ደግሞ የቡና ማህበሩ ዋና ስራ አስኪያጅ አቶ ግዛው ወርቁ ናቸው። አምራቹን ለመጥቀም የሚለው ላይ ፖይንት ባረግ ጥራቱ ሲሻሻል ነው ገበሬ የሚጠቀመው ኤክስፖርተር የሚጠቀመው ሌላው ቫሊው ቼን ላይ ያሉ ደላሎችና የተለያዩ እንትኖች ሲያጥር ነው ቫሊው አድ ማያደርጉ ምንም አይነት እሴት ማይጨምሩ እንዲቀንሱ ማህበሩ ከፍተኛ ጥረት ነው የሚያደርገው ኳሊቲ ሲሻሻል ነው ጥራት ሲሻሻል ነው ቡና የተሻለ ዋጋ የሚያወጣው ፕሮሰሱ ላይም የተለየ የተሰራ ስራ አለ ሃኒ ፕሮሰስ አናሮቢክ የተለያዩ ፕሮሰሶች አዳዲስ እየገቡ ነው። እነዚህ መግባታቸው ጥራቱ እየተሻሻለ ገበሬውም እንዲጠቀም ኤክስፖርተሩም እንዲጠቀም የኢትዮጵያ ቡና ዓለም አቀፍ ገበያ ላይ የተሻለ ዋጋ እንዲያገኝ ትልቅ ጥረት ነው የተደረገው። ለዚህም ስልጠናዎች ይሰጣሉ። የተለያዩ አባላት ስልጠናውን አግኝተው እውቀቱን አግኝተው እንዲያሻሽሉ ጥረት እየተደረገ ነው ያለው። የቡና አምራቾችን የበለጠ ተጠቃሚ ለማድረግ በኢትዮጵያ ምርት ገበያ ብቻ ሲከናወን የነበረው የቡና ግብይት ማሻሻያ እንደተደረገበትም የቦርዱ ምክትል ፕሬዚደንት አቶ አጥሬ ሀጥያ አመልክቷል። በቀድሞ ዘመን ቡና ግብይት ይካሄድ ነበረው ፊት ለፊት ነበረ። የኦፕን ጨረታ አይነት ነበረ እሱ የራሱ የሆነ የሆነ ድሮባክስ ስለነበረ ችግሮች ስለነበሩት መንግስት ደግሞ ሪፎርም ማድረግ ቡና ወደ አንድ ማዕከል እንዲገባ ወይም በኢትዮጵያ ምርት ገበያ አማካኝነት እንዲገበያይ የሚል የግብይ ስርዓትን አመቻቸ። ያ ደግሞ የራሱ የሆነ ችግሮችን ይዞ መጣ። የገበሬው ይጠቀማል የተባለው ግን እዛ የራሱ ችግሮች ስለመጣ በኋላ ደግሞ ከሶስት ዓመት በፊት መንግስት ሪፎርም ማድረግ ገበሬውና ኤክስፖርተሩ በቀጥታ ትስስር እንዲገበያይ በማድረግ ችግሮችን ለመቅረፍ ተችሏል። በመሀል ላይ ያሉ ሰንሰለቶችን ለመቁረጥ የደላላ የሚባለውን ለመቅረፍ የተሞከረበት ነው። ወይንም ገበሬው ራሱ የውጭ ገበያ ካገኘ በራሱ ቀጥታ እንድልክ ሪፎርም በመደረጉ እነኚህ ችግሮች ሊቀረፉ ችሏል። የቡና ምርትና ምርታማነት ማነስ የአቅርቦት እጥረት መፍጠሩን የገለጹት ደግሞ ሌላኛው የማኅበሩ ቦርድ አባል አቶ አሃዱ ውብሸት ናቸው። ይህም በሀገር ውስጥ የቡና ዋጋ እንዲንር አድርጓል ይላሉ። ሀገር ውስጥ ራሱ የምንሸጠው የቡና አቀነባባሪና እና ፈሽቶ የሚልኩት እንደ ላስት አትሊስት አምስት ዓመት ራሱ የቡና ዋጋ ከመቶ ፐርሰንት በላይ ጨምሯል። ችግሩ ምንድን ነው? ያው ሰፕላይ እና ዲማንዱ ነው። ፕሮዳክሽኑ ካልጨመረ አሁንም እጥረት አለ። በአጠቃላይ በቡና ዘርፉ ውስጥ የሚታዩትን ችግሮች ለመፍታት ጥናትና ምርምር አስፈላጊ እንደሆነ የገለጹት የማህበሩ ቦርድ ፕሬዚደንት አቶ ደሳለኝ ጀና ማኅበሩ ይህን ተግባር የሚያከናውን ዘመናዊ የቡና ማዕከል ለመገንባት ማቀዱን ተናግረዋል። ምርምር ምርትና ምርታማነትን ለማሳደግ ብቻ ሳይሆን የማርኬትን ኢንቴሊጀንስንም ለመስራት የገበያ ምርምሮችን የትኛው ላይ ምን አይነት ቡና ይፈለጋል? ጀርመን የምትፈልገው ምን አይነት ቡና ነው? አሜሪካ የምትፈልገው ምን አይነት ቡና ነው? ጃፓን የምትፈልገው ምን አይነት ቡና ነው? ይሄ በጥናት የተደገፈ መሆን አለበት። የቡና ላቦራቶሪ ሴንተር ኦፍ ኤክሰለንስ እንድኖር እንፈልጋለን በአገር ደረጃ። ሌላው ማሰልጠኛ የገበያ ባለሙያ ያስፈልጋል። ማርኬት ኢንቴሊጀንሱን ለመስራት ስለ ማርኬት ኢንቴሊጀንስ የሚያውቁ ሌላም ትምህርት ኖሯቸው በዚህ ደግሞ ራሳቸውን ኮፕ አድርገው እንዲሄዱ ለማድረግ እነዚህ አይነት ኢንስቲቱሽኖችን መክፈት እንፈልጋለን እነዚህን ነገሮች የያዘ ኮምፕሌክስ ነው ለመስራት ያቀደው። የኢትዮጵያ ቡና ማህበር የኢትዮጵያ ቡና ላኪዎች ማህበር በሚል ስያሜ በ1961 ዓ ም 12 አባላትን ይዞ የተቋቋመ ሲሆን አሁን አባላቱ ከ500 በላይ ደርሷል። ማኅበሩ 50ኛ ዓመቱን የፊታችን ሰኞ እንደሚያከብር ተገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ቅዳሜ ምሽት ፕሮግራማችን ይቀጥላል። አብራችሁን ቆዩ። ለምሽቱ የመጨረሻ ወዳደረግነው ቅንብር እንሻገራለን። ቶማስ ኃይሉ የኢትዮጵያ ባህላዊ ውዝዋዜዎችን ከዘመናዊ ስፖርት መርሆች ጋር አዛምዶ በማቅረብ ላይ የሚገኝ ወጣት ነው። ይህ ለየት ያለ አቀራረቡ የበርካቶችን ቀልብ የሳበ ሲሆን በአሁኑ ሰዓት በአዲስ አበባ በሚገኙ የስፖርት ማዕከላት ከአራት መቶ በላይ ሰዎችን እያሰለጠነ ነው። በተለያዩ የኢትዮጵያና የባህር ማዶ ከተሞች እየዞረ ሰዎች እየተዝናኑ ጤናቸውን እንዲጠብቁ ማገዝ ህልሙ እንደሆነ አጋርቶናል። ቶማስ ኃይሉን ሀብታሙ ስዩም ነው ያነጋግረው እና ድምጥ ኢትዮ ራስ ፊትነስን የመሰረትኩት የዛሬ አራት ዓመት ከስምንት ወር አካባቢ ሰባት ወር ወይ ስምንት ወር አካባቢ ነው የመሰረትኩት። ደግሞ በኢትዮጵያ ብሔር ብሔረሰብ ዳንሶች ወይም ደግሞ በኢትዮጵያ ጭፈራዎች የተመሰረተ የፊትነስ አይነት ነው። ይህንንም አይዲያ የተነሳሁት ከዙምባ ከሚባለው ላቲን ሀገር ውስጥ ካለ የፊትነስ አይነት ነው ተነስቼ፣ ሀሳቡን አየሁትና፣ ዋይኖት ለምን በኢትዮጵያ ብሔር ብሔረሰብ ዳንሶች በሀገራችን ዳንሶች ከሰማንያ በላይ ዳንስ ባህሎች አሉን፣ ውዝዋዜዎች አሉን። ለምን እነሱን ወደ ፊትነስ አላመጣቸውም ብዬ እነሱ ላይ ትኩረት ሰጥቼ ሰርቼ ሶስት ዓመት ሙሉ ሰርች ሰርቼ ነው ወደ ፊትነስ የቀየርኩት ፕላትፎርሙን፣ እና በጣም ስኬታማ ነው። እንግዲህ ቶማስ ለአንተ የምትታወቀው ኢትዮ ዳንስ ፊትነስ በተሰኘው ለየት ያለ እንቅስቃሴ ነው። የኢትዮጵያን ጭፈራዎች ከአካል ብቃት እንቅስቃሴዎች ጋር በማጣመር ነው የምታሰራ ሰዎችን። መጀመሪያ ላይ ይህን ጉዳይ ይዘህ ወደ ሕዝቡ ስትመጣ የነበረው አቀባበል ምንድን ይመስል ነበረ? ከዛ በኋላ ያለውስ ነገር እንዴት ተከተለ? ያው መጀመሪያ፣ ልክ ይህን አይዲያ እንዳመጣ የገፋፋኝ ነገር ምንድን ነው፣ ብዙ ሰዎች የዓመት ይከፍላሉ። ኢትዮጵያ ውስጥ በጣም የመስራት ፍላጎት አለ፣ መቀየር ይፈልጋሉ። ግን ደግሞ በጣም ሳይንሳዊ አይደለም የሚሰሩት አሰራር፣ አካሄዳቸው ምናምንና ጅም ቤት ይገቡና የዓመት ይከፍላሉ፣ ሶስት ሳምንት ሰርተው ያቆማሉ። እና እንዴት ነው ሰው እየተዝናና እየተደሰተ በጣም በአጭር ጊዜ ውስጥ ለውጥ የሚያመጣበት ፊትነስ ቢውል ማድረግ የምችለው ብዬ ነው የተነሳሁት እና የመጀመሪያው ሶስት ወር አካባቢ ምንም ሰው አልመጣለኝ። ምንም ሰው የሚባል ነገር የለም። እንዲያውም የዛኔ ፋይናንሻል እጥረት ስለነበረብኝ ሰፈር የሜክሲኮ ነው። ቦሌ ሜክሲኮ ድረስ በግሬ በጣም ብዙ ጊዜ ሄድና መጣ ነበር ማለት። ተስፋ ያስቆሩት ነበረ። እንደ ጠላው ሁሉ አድርገውኝ ነበረ። ከዛ በኋላ ልክ ሶስተኛ ወር ላይ አንድ ሴት ሄለን ትባላለች፣ የካሊስ ካፌ ባለቤት እህት የጸድ ት ሄለን ትባላለች። እሷ መጣች እና አየችው ልሞክረው ስትለኝ ደስ ብሎኝ ተቀበልኳት። ሞከረችው። ከዛ ጓደኞቿን ይዛቸው መጣች። ወደደችው እሷም ይዛቸው መጣች ዊዝን ስሪ መንዝ አስራ ስምንት ኬጂ ኦፍ አደረገች እና በየትኛውም የስፖርት አይነት ያን ያህል ኪሎ ኦፍ ማድረግ በጣም ከባድ ነው። ይሄኛው ግን ኢንቴንስ ነው። በጣም ኢንቴንስ ወርክ አውት ስለሆነ በጣም በአጭር ጊዜ ውስጥ የምትፈልገውን ሪዛልት እንድታመጣ ይረዳሃል ማለት ነው። እና እሷ ስታመጣ ልክ በስድስት ወሩ አምስት ሰው ሆኖልኝ በስድስት ወሩ ከስድስት ወር በኋላ ግን እስካሁን ድረስ ኦልሞስት ያው ኮቪድ ገብቶ መሀል ላይ ሁላችንን ምስታክ እንድናደርግ ያደረገ እንጂ በጣም ትልቅ ትን ማህበረሰብ ቢውልድ ያደረግኩኝ ማለት ነው። አሁን ኦልሞስት ከአራት መቶ ሰማንያ በላይ ክላይንቶች አሉ እና ዌቲንግ ሊስት ላይ መቶ ሰማንያ ሰው ዌቲንግ ሊስት ላይ አለ። የሚጠባበቅ ሰው ማለት ነው። ከጭፈራ እና ከአካል ብቃት እንቅስቃሴዎች ጎን ለጎን ደግሞ በማህበራዊ መገናኛዎች ላይ ስለ ስፖርታዊ እንቅስቃሴዎች ጠቀሜታ የሚያስረዱ አጫጭር ቪዲዮችንም ስታጋራ ያለው አካላዊ እንቅስቃሴዎችን የህይወታችን አንድ አካል ሊሆኑ የሚገባበት ምክንያት ምንድን ነው ትላለ? መጀመሪያ ሜንታሊ ስትሮንግ እንድትሆን ሳፖርት ያደረገሃል። ሁለተኛ ፊዚካሊ በጣም ፊት እንድትሆን ያደርግሃል። ሶስተኛ ነገር ደግሞ ጤናህን እንድጠብቅ ያደርግሃል። እዚህ ሶስቱ ነገሮች አንድ ሰው ለመኖር አስፈላጊ ነገሮች ናቸው። ከዛ ውጪ ያው እንደምታውቀው የሀገራችን ፖለቲካ የሀገራችን ያለው የሰላም ማጣት በጣም ብዙ ስትረስ እንዲያደርግ ያደርግሃል እና ስትረስን ሪሊፍ የምታደርግበት ነገር ያስፈልግል እና ስፖርት ቤስት ኦፕሽን ነው ብዬ ነው የማስበው ለእኔ። እጅግ በጣም ብዙ ሰዎች ተጠቅመውበታል። በጣም ብዙ ሰዎች ተቀይረውበታል። በዚህ ስፖርት ማለት ነው። እጅግ በጣም ከምን ነገር በላይ ከአንድ ሺህ ምናምን ሰው በላይ ተቀይሯል። እኔም ጠንካራ እንደሆን ስራይ ላይ ጎበዝ እንደሆን ማልሸነፍ ማልበግር ቻለንጆች ሲመጡ እንድወጣቸው እንዳሸንፋቸው ያደረገኝ በስፖርት ያገኘሁት ጥንካሬ ነው ብዬ ነው ማስበው። ሌላው ጉዳይ ትንሽ ለየት ባለ መልኩ የአካላዊ እንቅስቃሴዎች ኮንሰርት የሚባል መርሃ ግብርም ታስተባብረ ያለው የዚህ ዓላማ ምንድን ነው? አሁን የሙዚቃ ኮንሰርት እናውቃለን። ሕዝብ በጋራ ሰብሰብ ብሎ የሚያከብራቸው ወይንም ደግሞ የሚከውናቸው ክዋኔዎችን ኮንሰርት ሲባሉ እንሰማለን። ይህ ከስፖርታዊ እንቅስቃሴዎች ጋር የተያያዘው ኮንሰርት ሀሳቡ እንዴት መጣ? ግቡስ ምንድን ነው? ኢትዮጵያ ውስጥ በጣም ትልቅ ኢቨንት አለ፣ ታላቅ ሩጫ ይባላል። እስከ አርባ ሺህ ሰው ድረስ የሚሳተፍበት? ለምን የኔን ፕላትፎርም ወደዛ አልቀይረውም? ወደ ፌስቲቫል ለምን አልቀይረውም? ወደ ፊትነስ ፌስቲቫል ለምን አልቀይረውም ብዬ መጀመሪያ ላይ በነፃ ነበር ያዘጋጀሁት። ያው ሰው የዳንስ ፊትነስ ኮንሰርት አለ ብዬ ስጠራቸው በሂል ጫማ፣ ሜካፕ አድርገው በቀሚስ ምናምን ነበር የመጡት። የመጀመሪያ ቀን ስላላወቁት ማለት ነው። ሁለተኛ ቀን ላይ ሁለተኛ ጊዜ ሲዘጋጅ ግን መጀመሪያ ኮንሴፕቱን ወስደውት ስለነበረ ከዛ በኋላ ጥሩ ተቀባይነት አገኘ። በቃ ሰው ሁሉ ወደደው። አንተ ኮንሰርት ላይ ስትሄድ ዘፋኙ ብቻ ነው የሚዘፍነው። አንተ ግን ቆመህ ነው ዘፋኙን የምትመለከተው። እዚህ ጋር ግን ስትመጣ ግን አንተ ራስህን ፐርፎርም የምታደርገው ዳንሱን አብሮ ይላል። እና እጅግ በጣም የተጠና ብዙ ሰዎችን የሚያሳትፍ በጣም ተወዳጅ የሆነ ሁሉም ሰው ህጉት የሚጠብቀው፣ አሁን ከኢትዮጵያ አልፎ ደግሞ ዓለም አቀፍ ቱር ለማድረግ ፕሮሞተሮችን እያየን ነው። ይህንን ኮንሰርት ሀገራችን እናስተዋውቅበታለን ብዬ አሰብኩኝ ምክንያቱም የሀገራችንን ውዝዋዜ ነው። አማራ የኦሮሞን ይጨፍራል፣ ኦሮሞ ያፋርን፣ አፋር የትግሬውን፣ የትግሬ የሶማሌውን ይጨፍራል እና በዛ ውስጥ ኢትዮጵያዊነት አለ እና በዚህ መንገድ ሰላም ማምጣት እችላለሁ፣ በዚህ መንገድ አንድነታችንን ማጠናከር እችላለሁ፣ በዚህ መንገድ የጠፋውን አንድነትን መሰብሰብ እችላለሁ የሚል ዜ ነው። ይህንን ኮንሴፕት ደቨሎፕ ያደረግነው እና በጣም ስኬታማ ነው እንዳልከውም ታርጌታችን አንድ ኢትዮጵያ የሚል ኮንሰርት ነው። ኦፖርቹኒቲዎችን ባገኝ ውጭ ሀገርም እንደዚህ አሜሪካን፣ ዩሮፕም ፕሮሞተሮችን ባገኝና ዲስከስ ባደርግ እና ከነሱ ጋ ይህንን ኮንሰርት ይዤ ቱር ባደርግ ኢትዮጵያውያኖችን ብቻ ሳይሆን ፎሬነሮችን የውጭ ሀገር ዜጋዎችን ማሳተፍ ይችላል። ኢንተርናሽናል ማድረግ እንችላለን። እና በዚህ ውስጥ ደግሞ ልክ እንደነ ኃይሌ ገብረስላሴ ልክ እንደነ ቀነኒሳ ሀገሬን ፕሮሞት ማድረግ ይችላለሁ፣ ማስተዋወቅ ይችላለሁ፣ ባንዲራዋን ከፍ ማድረግ ይችላለሁ። እና ልክ እንደ ሌሎቹም ታሪክ ሰርቼ ቶማስ እንደዚህ ነው መባል ፈልጋለሁ። ያ ነው ትልቁ አላማዬ። አሁን ላይ እንግዲህ ከምንም ተነስተህ ከአራት መቶ በላይ ሰዎችን በአንዴ በጭፈራና በአካል ብቃት ቅይጥ መርሃ ግብር ውስጥ አስገብተህ ከፍተኛ የሆነ ተቀባይነትን እያገኘህ ነው። ሌሎችም እየተጠባበቁ ይገኛሉ። የመጪ ዘመን እቅድህ ምንድን ነው የሚሆነው? አሁን የመጀመሪያ እቅደ ምንድን ነው? ኢትዮጵያ ውስጥ ያሉ ትልልቅ የክልል ከተሞችን መዞር ነው። በሱ ውስጥ ደግሞ እንደነገርኩ በጣም ሀገራችን ላይ በጣም አስቸጋሪ የሆነ የዘር እና የፖለቲካ ፕሮብለም አለና በትንሽም ቢሆን እሱን ቻሌንጅ ማድረግ እፈልጋለሁ። ትንሽም ቢሆን ታሪክ ለመፍጠር ልሞክራለሁ። እንደነገርኩ አማራ የኦሮሞ ኦሮሞ ትግራይን ይጨፍራል እና በዛ ውስጥ ኢትዮጵያዊነትን ማቀንቀን እንችላለን እና ውስጣችን የጠፋውን ሰላም ያው ሙዚቃ በጣም ትልቅ ተጽዕኖ አለው ብዬ ነው የማስበው እና በዛ መንገድ የተወሰነ ሰላም መፍጠር እችላለሁ ብዬ አስባለሁ። እግዚአብሔር ከረዳኝ አንድ አምስት ሀገራቶችን ቱር ካደረግኩ በኋላ ከዛ ውጪ ፕላኖች አሉን። እንደነገርኩ ፕሮሞተሮች ካገኘ ንቅሮች አሉን አለም አቀፍ ቱር ማድረግ ነው ሀሳባችን። እጅግ በጣም አመሰግናለሁ ቶማስ ኃይሉ። ኢትዮ ዳንስ ፊትነስ ስለተሰኘው ለየት ያለ የኢትዮጵያ ባህላዊ ጭፈራዎችን ከአካል ብቃት እንቅስቃሴዎች ጋር ስላጣመረው አዲስ እንቅስቃሴ መርሃ ግብር ስለነገርከን፣ በአድማጮች በተመልካቾች ስም በእጅጉ አመሰግናለሁ። በጣም አከብራችኋለሁ። እግዚአብሔር አክብርልኝ። ቴንኪ ሶማች። በቋሚ ንብረት ላይ ሊጣል የታቀደው ግብር ውይይት ያስፈልገዋል ሲሉ ባለሙያዎች ተናገሩ፣ የቀጣዩ ዘገባ ርዕስ ነው። መንግሥት ሊተገብረው ባቀደው የቋሚ ንብረት ግብር ላይ ተጨማሪ ውይይት ሊደረግበት ይገባል ሲሉ የአሜሪካ ድምፅ ያነጋገራቸው ባለሙያዎች ተናግረዋል። አሁን ባለው የዋጋ ግሽበት ላይ የንብረት ግብር መጫን ሕዝቡን ለበለጠ ድህነት ይዳርገዋል በማለት ነው ስጋታቸውን የገለጹት። የንብረት ግብር የመንግስትን ገቢ የሚያሳድግ እና የገቢ ልዩነትን የሚያመጣጥን ስለሆነ ጥቅሞች እንዳሉት የገለጹ ባለሙያዎችም አሉ። እነሱም ግን አተገባበሩ ጥንቃቄ ያስፈልገዋል ብለዋል። ገብረ ሚካኤል ገብረ መድህን ዝርዝሩን ይዟል። በጥር ወር መጀመሪያ ላይ የሕዝብ ተወካዮችና የፌዴሬሽን ምክር ቤቶች ባደረጉት የጋራ ስብሰባ በገንዘብ ሚኒስቴር የቀረበውን የንብረት ግብር ለመሰብሰብ የሚያስችል የውሳኔ ሀሳብ ያጸደቁ ሲሆን የንብረት ግብሩን ክልሎችና የከተማ አስተዳደሮች እንዲሰበስቡት ወስነዋል። ስለ ጉዳዩ በሰነድ ተዘጋጅቶ የወጣ ዝርዝር ነገር እንደሌለ የሚናገሩት የፋይናንስ ባለሙያው አቶ ሙሼ ሰሙ በዓለም አቀፍ ደረጃ ያለውን ልምድ መነሻ በማድረግ ስለ ንብረት ግብር ምንነት ይህን ብለዋል። በእጅ ላይ ባለበት ጊዜ ለዛ ንብረት ያን ንብረት በማፍራት እና ያ ንብረት ደግሞ ሴቪ ተጨማሪ ቫልዩ እያመጣ በመሄዱ የሚጣልብ ታክስ ነው። የንብረት ግብር ኢትዮጵያ ውስጥ ቢተገበር የሚያመጣቸው ጥቅሞች እንደሚኖሩ በጅማ ዩኒቨርሲቲ የፋይናንስ መምህር የሆኑት ዶክተር ወሰን ለገሰ ይገልጻሉ። አንዱ የታክስ ቤዝን ማስፋት ነው። የምሰበስባቸው የታክስ አይነቶች ታበዛላ። ዋናው ነገር ገቢ የመንግስትን ገቢ መጨመር ነው። ሁለተኛ የሚሆነው አሁን የኢትዮጵያ ውስጥ ያለው የታክስ አሰባሰብ ብዙውን ጊዜ ሲቪል ሰርቫንቱ እስከ ሰላሳ አምስት ፐርሰንት ከደሞዙ ይከፍላል። ከፍተኛ ታክስ ከፋይ ሲቪል ሰርቫንቱ ነው። እንደዚህ ያሉ ኦነሮች ለቢጣል እኩልነትን ለምሳሌ የታክስ ተደራሽነትን ይጨምራል። ከተሞችም ይሄን ታክስ ታሳቢ በማድረግ የመሬት አቅርቦትና ግንባታዎች እንዲፋጠኑ የመሬት አቅርቦቱም የተቀላጠፈ ሊሆን ይችላል ብዬ አስባለሁ። የንብረት ግብር ሌሎችም ጥቅሞች እንዳሉት የሚገልጹት ደግሞ በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፓብሊክ ሴክተር ሪፎርም የጥናት ማዕከል ዳይሬክተር ዶክተር መኮንን ካሳሁን ናቸው። ለመንግስት ጥሩ ገቢ ምንጭ ነው። ብዙ ጊዜ የአደጉ ሀገሮች እስከ ሁለት ፐርሰንት የጂዲፒያቸው ከዚህ ጥርቶች የሚያገኙት እና አንዱ ለመንግስት ገቢ ምንጭነት እና ለዚህ ደግሞ ለኢንካም ዲስትሪቢሽን ጥሩ ነው ግን ታስበበት በደንብ ጥናት ተደርጎ ዝርዝር አፈጻጸሙ መውጣት አለበት ብሎ እንደ ሌላው ታክስ አይደለም። ምክንያቱም ቀጥታ ኢፌክት ስላለው በአሁኑ ነው ማስብ። የፋይናንስ ባለሙያው አቶ ሙሽ የሰሙ ግን አሁን ባለው ሁኔታ የንብረት ግብርን መጣል ከጥቅሙ ይልቅ ጉዳቱ ያመዝናል ባይ ናቸው። እዚህ ሀገር እኔ እንደማምነው ንብረት አሁን ባለበት ነባራዊ ሁኔታ ተበድረን መስራት አያዋጣም ንብረትን እንደ ንብረት ለመያዝ ከሚደረግ ትግል አኳያ እንጂ አንድን ንብረት አምስት አምስት ስድስት ዓመት ቆይተ የምትሸጠው ዋጋ ግሽበትን ከግምት ውስጥ ካስገባ የተለየ ለውጥ የምታይበት አይደለም። ምክንያቱም ከፍተኛ የሆነ ግሽበት ያለበት ሀገር። ሁለተኛ ነገር ንብረት በማሳት ሂደት ውስጥ አከራይቼ እጠቀማለሁ እንዳትል ኢትዮጵያ ውስጥ ንብረቱን የገዛህበትን ዋጋና ሪተርንን ኢንቨስትመንቱን በአካውንቲንግ ብትመለከተው በጣም በጣም በጣም ዝቅተኛ ሀያ ሚሊየን ሰላሳ ሚሊየን ብር የሚገዙ ቤቱን ሰላሳ ሺ ብር እና አርባ ሺ ብር ነው የሚከራዩት። እነዚህም ቤቶች ኢንፍሌሽንን ሳትጨምር ሪተርን ኦን ኢንቨስትመንቱን ብታስብ ሀያና ሰላሳ አመት ሊሰጡ ይችላሉ። ተጨማሪ ገንዘብ እነዚህ ቤቶች የመግዣ ዋጋ ላይ መጨመር የበለጠ የቤት መግዣ ንብረትን በጣም ያስወድድና አይኑረዋል እንጂ የተለየ ነገር ሊያመጣ አይችልም። ተጨማሪ ክፍያ በምትጨምርበት ጊዜ ሰውየው የሚያከራየው ከሆነ አንተ የጫንክበትን የፕሮፐርቲ ታክስ መልሶ ወደማን ነው የሚያወርነው? በተለያየ መንገድ በሀገሪቱ ውስጥ በስራ ላይ የተሰማራ ሰው ከሆነ ነጋዴ ከሆነ ይህንን የተጫነበትን ታክስ ለማስመለስ በሚሸጠው እቃ ላይ ነው ዋጋ የሚጨምረው። ስለዚህ የማያቋርጥ ቪሸን ሰርክላል። በአሁኑ ጊዜ ከቋሚ ንብረቶች ማስተላለፍ ጋር የተያያዙ ሌሎች ግብሮችም ስላሉ በዚህ ላይ ተጨማሪ ግብር ሲጫን ድህነትን ማባባስ ይሆናል ሲሉም ያክላሉ። እዚህ ሀገር ላይ አንድ ንብረት ስትገዛ ምን ምን እንዳለብህ ገምት። የሊዝ ክፍያ አለብህ። ሁለተኛ የመሬት የአፈር የህንፃ ግብር አለብ። ሶስተኛ የምታከራይ ከሆነ የገቢ ግብር አለብ። አራተኛ ይህንን ንብረት ስትሸጠው በተለያየ መንገድ ከስድስት ፐርሰንት እስከ አስራ አምስት ፐርሰንት የሚደርስ ግብር አለብ። ድርጅት ከሆነ ካፒታል ጌን ታክስ አለብ። አሁን ፕሮፐርቲ ታክስ ሌላ አዲሽናል ታክስ ነው የተጨመረው። እኛ ገር አንድ ሰው ቤት ለመስራት በምን አይነት ሁኔታ ቤት እንደሚሰራ ይታወቃል። አንድ ቤት ለመገንባት አንድ ሰው እድሜ ልኩን ነው የሚታገለው። ይህ ህዝብ በዚህ ሁኔታ ቤት ከገነባ በኋላ ይህንን ማህበረሰብ የታክስ ርዕስ እየከፈትክ መጠብቀጥ ደህንነቱን አባባል። ዶክተር መኮንን ግን የንብረት ግብር ተግባራዊ ከተደረገ ሌሎቹ ግብሮች እንደሚቀሩ ነው የሚናገሩት። የመሬት መጠቀሚያ ግብር ይቀራል ማለት ነው። ፕሮፐርቲ ታክስ ተመጣ የግድ እሱን ነው የሚጠቀም አከራይ ሆነ የአከራይ ግብር ስከፍል ነበር። ሬንታል ቫልዩ ሆነ ነው ይሄ እኮ መቅረት አለበት። ምክንያቱም ኦልሬዲ በዛ እየተተካ በዛኛው ስለሚተካ አገኝ ከአሁን በፊት አንዱ ፕሮፖርቲ ታክ ሬንታል የዋጋ ግምት ወስዶ ማለት የአከራይ በክራይ መጠን ነው የሚከፈለው ያ የክራይ የሚባለው ይቀራል እኮ አሁን ግብር በዛኛው ከከፈለ ይህ ሬንታል ታክስ የሚባል መቀመጥ አለበት። ምክንያቱም ተደራራዊ የሚያደርገው እሱ ነው። በህብረተሰቡ ላይ የንብረት ግብር መጣል ጥቅም ማምጣት ብቻ ሳይሆን ጉዳቶችም እንደሚያስከትል የሚስማሙት ዶክተር መኮነን ይህን ለመቀነስ መንግስት ሀሳብ የሚያደርጋቸው ነገሮች ሊኖሩ ይችላሉ ባይ ናቸው። ነገሩ ጥንቃቄ የሚያስፈልገው እንደሆነም ይጠቅሳሉ። እኔ ማስበው በእነዚህ በኮመርሻል ፕሮፐርቲ ወይ ደግሞ በኮመርሻል ህንፃዎች ላይና በሌሎች ይሆናል እንጂ በዚህ በመኖሪያ ቤቶች በተለይ አሁን ሪል እስቴቶች መኖሪያ ቤቶች አካባቢ ይሄድ ተጣለ ማለት አለው እንደምታየው ዋጋው በጣም ከፍተኛ ነው፣ እና የመኖሪያ ቤት እጥረቱ እንዳባብሰው ፈራለ። ነገር ግን እንደዚያ ይሆናል ብዬ አላስብም። በንግድ ላይ የሚጣል ይመስለኛል። ከፍተኛ ጥንቃቄ ያስፈልገዋል ብዬ ነው ማስበው። መንግስት ገቢውን ማሳደግ ከፈለገ የንብረት ግብር ከመጣል ይልቅ በግብር አስተዳደር ዙሪያ ያሉትን ችግሮች ለመፍታት መስራት አለበት የሚሉት አቶ ሙሼ ጉዳዩ ምክክር እንደሚፈልግም ተናግረዋል። አሁንም መንግስት የታክስ መሰረቱን ለማስፋት ሊሰራቸው የሚችላቸው በጣም ብዙ ነገሮች አሉት። ወጪውን ከመቀነስ ጀምሮ ኢትዮጵያ ውስጥ ሕጋዊ ግብር ከፋያዎቹን በደንብ አንጦ አውጥቶ የማይከፍሉትን ወደ ግብር ስርዓቱ እንዲገቡ ማድረግ ይሄ በራሱ እውነቱን ለመነጋገር ኢትዮጵያ ከሰብ ሰሃራ በታች በጂዲፒ አኳያ ስትወስዳቸው የታክስ ቤዟም የታክስ መጠኗም ዝቅተኛ የሆነችበትም ምክንያት ይፈታል። ይህ ግን በጣም በተለመደ ሁኔታ የተወሰነ ማህበረሰብ ላይ ደግሞ ደጋግሞ የግብር ስርዓት መጫን ስለሚሆን እኔ መንግስት እንደገና ሊያስብበት እንደገና ትኩረት ሊሰጥ ይገባል ነው። በህዝቡ ዘንድ ውይይት ሊደረግበት ይገባል፣ ምክክር ሊደረግ ይገባል። እንዴት ነው ይህን ችግር የምንፈታው የሚለው ላይ መነጋገር ይፈልጋል ባይ። ስለ ጉዳዩ ከገንዘብ ሚኒስቴር ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከሚኒስቴር መስሪያ ቤቱ ተጨማሪ ማብራሪያ ካገኘን በሌላ ዘገባ እንመለስበታለን። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በቀጣዩ ዘገባችን ደግሞ የስራችን ውጤት ከፍተኛ የውጭ ምንዛሬ እያመጣ ቢሆንም እኛ ግን የድርሻችንን እያገኘን አይደለም ሲሉ በቡና ምርት ላይ የተሰማሩ ኢትዮጵያውያን አርሶ አደሮች ይናገራሉ። ባለፈው 2014 ዓ ም ኢትዮጵያ ከቡና የውጭ ንግድ ካለፉት ዓመታት የበለጠና ከፍተኛ የተባለ የውጭ ምንዛሬ ገቢ ማግኘቷን የቡናና ሻይ ባለሥልጣን አስታውቋል። በቡና ምርት ላይ የተሰማሩት አርሶ አደሮች ግን የትርፉ ተቋዳሽ እንዳልሆኑ ነው የሚናገሩት። የኢትዮጵያ ቡናና ሻይ ባለስልጣን በበኩሉ አርሶ አደሮች ቡናን ወደ ውጭ የመላክ ፈቃድ እንዲያገኙ በህገ ደንቦች ላይ መሻሻል መደረጉን አመልክቷል። ሰሞኑን ወደ ጅማ የተጓዘው ገልሞ ዳዊት በቡና ምርት ላይ የተሰማሩ አርሶ አደሮችን በማነጋገር ተከታዩን ዘገባ አስተላልፎልናል። በጅማ ዞን ማና ወረዳ ኸሮ ቀበሌ የሚኖሩት አርሶ አደር ኤልያስ ሳጂ የአራት ልጆች አባት ናቸው። አርሶ አደሩ ካላቸው ሁለት ሄክታር መሬት ላይ የለቀሙትን ቡና አድርቀው በማዘጋጀት ላይ ይገኛሉ። አንገ ዳብዱ ቀብደ ጆሌ ሰይ ጉድሱት ጉድፍቴ ማ ጌ ጃ ጉዳን ጌሱ የቡና ሥራ ልክ ሕፃን ልጅ እንደማሳደግ ነው። ከተከልከው ቀን ጀምረህ መንከባከብ አለብህ። ብዙ ድካም እንዲሁም ወጪዎች አሉት። ያንን ሁሉ ወጪ አውጥተህበት፣ ያንን ሁሉ ደክመህበት ለገበያ ስታቀርበው ግን ወጪህና ገቢ የሚመጣጠን አይደለም። ያለፈው ዓመት ለኢትዮጵያ የቡና ምርት ገበያ የተሻለ ነበር። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዲሬክተር ዶክተር አዱኛ ደበላ አገሪቱ ለውጭ ገበያ ካቀረበችው ቡና በታሪክ ትልቁን የቡና ሽያጭ ገቢ አግኝታለች። በ2014 ዓ.ም 300 ሺ ቶን ቡና ነው ለውጭ ገበያ ያቀረብ ነው። ይህም በአሃስ ትልቁ ነው። በፊት ከ200 ሺ ቶን በላይ ልከን አናውቅም ነበር። ከዚህ ለውጭ ገበያ ከተላከው ቡና 1.4 ቢሊዮን ዶላር የውጭ ምንዛሪ ተገኝቷል። ይህም በታሪክ ትልቁ የኢትዮጵያ የቡና ገቢ ነው። ኢትዮጵያ በ2014 ዓ ም ለውጭ ገበያ ካቀረበችው 300 ሺ ቶን ቡና 65 በመቶ የሚሆነው ከኦሮሚያ ክልል መገኘቱን አቶ አዱኛ ተናግረዋል። በዚህም ከ2 ሄክታር መሬት በታች ቡና ያላቸው አርሶ አደሮች ምርቱን ለማዕከላዊ ገበያ በማቅረብ የነበራቸው ሚና ትልቅ መሆኑም ተነግረዋል። የጅማ ዞን ማና ወረዳ ነዋሪው አቶ ኤልያስ ኢትዮጵያ ከዚህ ቡና ምርት አገኘች ስለተባለው ገቢ ሲናገሩ አካ ቆት ቡላ ቴቹ ወንቲ ቆት ቡላ ዋ አርገ ተኮን ጀሩ ቀማቲ መለ አብማስ እንጀዳን ቆት ቡላን ኩን እንደ አርሶ አደር ያገኘ ነው። ምንም የለም። አሁን እኔ ማለት የምፈልገው የአርሶ አደሩ የቡና ማሳ በትክክል ታይቶ በጥራት እንዲያመርትም ስልጠና ተሰጥቶት ለብቻ እንኳን ለውጭ ገበያ ማቅረብ ባይቻለውም በማኅበር ተደራጅቶ ማቅረብ ቢችል አርሶ አደሩ ሕይወቱ እንዲያሻሽል ይችላል እላለሁ። የወረዳና የዞን ግብርና ጽሕፈት ቤት ኃላፊዎች ግን አርሶ አደሮች ተጠቃሚ እንዲሆኑ እየሰሩ እንደሆኑ ይናገራሉ። የጅማ ዞን ማና ወረዳ ግብርና ጽሕፈት ቤት ኃላፊው አቶ መሀመድ አብደላ ከ70 በመቶ በላይ የሚሆነው የማና ወረዳ መሬት በቡና ተክል የተሸፈነ እንደሆነ ተናግረዋል። ተርሲሞዳ ሌተውባቴ ካፕ ኦፍ ኤክሰለንስ ብዮተ ዲግ ደሚ ተኩ አካ ዱኒያ ቲ ከንድርጎመኑ ኢትዮጵያ ወጋ በመርህ ደረጃ የተቀናጀ ባይሆንም ካፕ ኦፍ ኤክሰለንስ የተባለ አለም አቀፍ የቡና ጥራት ውድድር አለ። ኢትዮጵያ ከሁለት ዓመት በፊት ነው በዚህ ውድድር ላይ መሳተፍ የጀመረችው። በዚህም ዘንድሮ አንድ የሲዳማ አርሶ አደር አንድ ኪሎ ቡናን በአርባ ሁለት ሺህ ብር ሸጠዋል። አንድ የጅማ ዞን ጌራ ወረዳ አርሶ አደርም በዚሁ ውድድር አንድ ኪሎ ቡናን በስድስት ሺህ ብር ሸጠዋል። ከዚህ ወረዳ አንድ ገበሬ ብቻ ነው የመጀመሪያዎቹ ሃምሳ ሰዎች ውስጥ መግባት የቻለው። ስለዚህም እኛ የቡና አምራች ወረዳ ስለሆንን ሥልጠና ሰጥተን አሁን ብዙዎች የቡና ምርታቸውን በጥራት በመሰብሰብ ላይ ናቸው። እናም ይህን ውድድር ያሸንፋሉ ብለን ነው እየተጠባበቅን ያለ ነው። ነገር ግን ካላሸነፉስ የሚለው ነው። ለዚህም መንግሥት አማራጭ መፍትሔ እያዘጋጀ ነው። የጅማ ዞን ግብርና ጽሕፈት ቤት ኃላፊ አቶ ማምርጠ አባ ፊታ የዞኑ 530 ሄክታር መሬት በቡና ተክል የተሸፈነ እንደሆነና ከዞኑ ነዋሪ 60 በመቶ የሚሆነውም ኑሮው በቡና ምርት ላይ የተመሠረተ እንደሆነ አስረድተዋል። በእናትህ በነይፌ ቡና ወደ እና ኬኛ ብራንድ ይንቀቡ ገባ ኤደለ ዱኛት ቡና ጅማም ቤከሙ ብራንድ ላለፉት ዓመታት የራሱ የሆነ ብራንድ አልነበረውም። ለማእከላዊ ገበያ ሲቀርብ በሌላ ስም ነበር ለውጭ ገበያ ሲቀርብ የነበረው። ላለፉት ሁለት ዓመታት ከዞን አስተዳዳሪ ጋር ሆነን የጅማ ቡና ምርትን በመከፋፈል በሶስት ብራንድ ማለትም በጅማ ዙሪያ ያሉትን በጅማ በሊሙ አካባቢ የሊሙ ኢናሪያ ቡና በሚል ጎማ ወረዳ አካባቢ ያለው የቡና ምርት ደግሞ የከታ ሙዱጋ ቡና በሚል ብራንድ ለማዕከላዊ ገበያ እንዲቀርብ አድርገናል። ይህን ሥራ ለመሥራት አንድ ዓመት ፈጅቶብናል። የዞኑ ግብርና ጽህፈት ቤት ኃላፊ አቶ ማምርጣ አባፊጣ ኢትዮጵያ ቅርብ ጊዜ ከተቀላቀለችው ውድድር በተጨማሪ አርሶ አደሮች የቡና ምርታቸውን በተሻለ ዋጋ እንዲሸጡ በማህበራት የማደራጀቱ ሂደት በተግባር ላይ መዋሉንም ተናግረዋል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዲሬክተር ዶክተር አዱኛ ደበላ ባለስልጣኑ አርሶ አደሮች ተጠቃሚ እንዲሆኑ እየወሰደ ነው ያሉትን እርምጃም አብራርተዋል። ለፍሲ ከናንዶ ቱሬን ኮቴ ቡላንቶክ ቡነሳ ከንኒ ጉርጉረችው ደንደው ቡና ከዚህ በፊት በነበረው ሕግ አንድ አርሶ አደር የቡና ምርቱን መሸጥ የሚችለው በማሳው ላይ ብቻ ነበረ። ምርቱ የተሻለ ዋጋ እንዲያገኝ ለማድረግ የመደራደር መብት አልነበረውም። እኛም ይህ ኢፍትሐዊ ስለሆነ አርሶ አደሩ ቢፈልግ በማሳው ላይ እንዲሸጥ፣ አሊያም ለማዕከላዊ ገበያ አቅራቢዎች እንዲሸጥ ወይንም ከሁለት ሄክታር መሬት በላይ ካለው በቀጥታ ለውጭ ገበያ እንዲያቀርብ የሚያስችል አዲስ ደንብ ደንግ ገን አሁን በስራ ላይ ነው። አሁን የቡና ምርታቸውን ወደ ውጭ ሀገር ልከው በርካታ አርሶ አደሮች ተጠቃሚ እየሆኑ ነው። ዶክተር አዱኛ ኢትዮጵያ በዘንድሮ ዓመት 360 ሺ ቶን ቡና ለውጭ ሀገር ገበያ ለማቅረብ እየሰራች እንደሆነና ከዚህም 2 ቢሊዮን ዶላር ገቢ እንደምጠብቅ አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ጅማ ዞን ማና ወረዳ የተወደዳቸው አድማጮቻችን ለዛሬ ቅዳሜ የካቲት አራት ያሰናዳናቸው ቅንብሮች በዚሁ ተጠናቀዋል። ነገ እሁድ ማታ በሌላ ፕሮግራም አብረናችሁ እናመሻለን። ከፕሮዲውሰራችን ከብርሃን ኃይሉ ጋር እያስተናገድኳችሁ ያመሸሁት ቆንጂት ታየ ነኝ። ለመሰናበቻ አንድ ሙዚቃ እንጋብዛችሁ። ቆየት ካሉ የጎሳዬ ተስፋዬ ዜማዎች መካከል ሲያምሽ ያመኛል የሚለውን መርጬ ላችኋለሁ። ሰላም፣ ደህና አደሩ። Altyazı M.K. Altyazı M.K. ye ne ni ye Verso e al kaçkefu sevga berekatun yasne diloci benatena hukan sibena yemleun sanena monena men setri

can ciel